ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግለሰብ አደለም በኩላችን የኢህአዴግ ስርአት ለሀያ ስምንት አመት ሙሉ ህዝቡን፣ አጠቃላይ ኢትዮጵያን ህዝቦች በተለይም ደግሞ የኦሮሞን በጣም ከፍተኛ ስቃይ የዳረገ ጦርነት ያወጀበት ነው። ይሄ እስካልተቀየረ ድረስ የሚያመጣው ለውጥ የሚታየን አይደለም። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ናቸው። ሙሉ ቃለ ምልልሱ ዜናውን ተከትሎ ይቀርባል። እያንዳንዳቸው ቤት እየሄድን ለአንድ ሰው ለአንድ ሰው ከመስጠት በጋራ አንዳቸው ቤት ለማድረግ አሰብን። ከዛ በኋላ ያው ትንሽ ሻይ ቡና ፕሮግራም አዘጋጅተን ያንን ሽልማት ለማካሄድ ነበር፣ ወይም ደግሞ እናመሰግናለን የሚል ስጦታ ለማካሄድ ነበር የተገናኘ ነው። ባለፈው እሁድ መጋቢት 16 2010 ዓ ም ለምስጋና የተዘጋጀላቸውን ሥነ ሥርዓት ተከትሎ በቁጥጥር ስር ውለው በንፋስ ስልክ ፖሊስ መምሪያ እስር ላይ የሚገኙትን 11 ጋዜጠኞች፣ የኢንተርኔት አምደኞችና እንዲሁም የፖለቲካ ፓርቲ አመራሮች አስመልክቶ አስተያየት የተሰጡት በአገሪቱ ውስጥ ዲሞክራሲና ፍትሕ እንዲሰፍን መሥዋዕትነት የከፈሉ በመሆናቸው ሊመሰገኑ ይገባል በሚል ያን ሥነ ሥርዓት ካዘጋጁት መካከል አንዷ ወይዘሮ መዓዛ መሐመን ናቸው። የሰማችኋቸው የዚህንም ዝርዝር ይዘናል። በኢህአዴግ ምርጫና በአገሪቱ ወቅታዊ ፖለቲካ ዙሪያ የተሰናዳ ውይይት በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና ዛሬ በልዩ ፕሮግራም ሳቢያ አይኖርም። ሰላም ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች ከቅዳሜ መጋቢት 22 2010 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቀዳሚው የዓለም ዜና እናልፋለን። መልካም ምሽት እንደምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። ከነገ ወዲያ ሰኞ ቃለ መሐላ ፈጽመው የኢትዮጵያ ውንጭ መጪው ጠቅላይ ሚኒስትር እንደሚሆኑ የተነገረው ዶክተር አብይ አህመድ ከሚጠብቋቸው ትላልቅ ፈተናዎች መካከል ሰው ብዙ የሚጠበቅባቸው የመሆኑን ነገር ቀዳሚው እንደሚሆን ሁለት የአገሪቱ የቀድሞ ጠቅላይ ሚኒስትሮች ገለጡ። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኢህድሪ ጠቅላይ ሚኒስትር ሆነው ለ12 ዓመታት የሰሩት ሻምበል ፍቅረ ሥላሴ ወግደረስና የሽግግር መንግሥቱ ጠቅላይ ሚኒስትር በኋላም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌድሪ ጠቅላይ ምክትል ጠቅላይ ሚኒስትር የሆኑት አቶ ታምራት ላይኔ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አሁን ያለውን ፌዴራላዊ አደረጃጀትም የተሳሳተና ለጠቅላይ ሚኒስትር ስራም እንቅፋት የሚፈጥር ነው ብለውታል። የቀድሞው ጠቅላይ ሚኒስትር የኢትዮጵያን ጠቅላይ ሚኒስትር ስራ ያከብዳሉ ካሏቸው ጉዳዮች መካከል ጥቂቱንም አንስተዋል። የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ ጂኦፖለቲካል አቀማመጣችን ሁሉ በእውነት በጣም አስቸጋሪ ነው ለኢትዮጵያ። አቶ ታምራት ላይኔም የራሳቸውን የጠቅላይ ሚኒስትርነትና የስልጣን ዘመን በወቀሳና በይቅርታ ጥያቄ አስረድተው አዲሱ መሪ ይጠበቅበታል ካሉት መካከል ጥቂቱን አንስተዋል። አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር መሆን ምን ማለት ነው የሚለውን ለማየት ስሞክር እንደው ራሴንም አሁን ባለው ሁኔታ ጫማ ውስጥ አስገብቼ ሳይ አንደኛ ፈሪሀ እግዚአብሔር ያስፈልጋል ብያ ምናለሁ ከሁሉም በፊት መሰረታዊ ነው ብያ ምናለው ሁለተኛ ኢህአዴግ አሁን የያዘውን የፖለቲካ መስመር ርዕዮተ ዓለም፣ የኢኮኖሚ፣ የፖለቲካ፣ የሶሻል ፖሊሲዎች እና የውስጣዊ ድርጅታዊ አሰራር የማይከተል መሆን አለበት ብያ ምናለሁ ወይም ደግሞ እነኝህን ለመለወጥ የሚሰራ የሚተጋ መሆን አለበት ብዬ አምናለሁ። ሶስተኛ ከህዝቡ ጋር በጣም ቅርብ የሆነ ህዝቡን፣ የሚሰማ የህዝቡን ጥያቄዎች የሚወስድና ለመመለስም ትጋት የሚያደርግ መሆን አለበት ብዬ አምናለሁ። አራተኛ እኔ ራሴ ጠቅላይ ሚኒስትር ወኜ ከነበረኝ በተለየ ከሌሎች ኃይሎች ጋር የሚሰራ መሆን አለበት ብዬ አምናለሁ። ሌሎች ኃይሎች ስል ማንኛውም አይነት ተቃዋሚ በሚል የሚጠሩ ይሁኑ ተባባሪ በሚል የሚጠሩ የሆኑ ከየትኛውም የፖለቲካ ሀይሎች፣ ከየትኛውም የሲቪክ ሀይሎች ጋር ኢትዮጵያውያን ከሆኑ ሀይሎች ጋር ሁሉ በመተባበር እና በመከባበር የሚሰራ መሆን አለበት። ኦል ኢንክሉሲቭ ሁሉንም ያካተተ ወይም አሳታፊ የሆነ መስመር የሚከተል መሆን አለበት ብዬ አምናለሁ። አቶ ታመራት አክለውም መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ የአስቸኳይ ጊዜ አዋጁን በአስቸኳይ ማስነሳት እንደሚጠበቅባቸው አሳስበዋል። ከሁለቱም የቀድሞው ጠቅላይ ሚኒስትሮች ጋር የተደረገው ውይይት በነገው ምሽት ስርጭታችን ይቀርባል። ዌብሳይታችን ላይና ፌስቡክ ገጻችን ላይም ሙሉዎቹ ቃለምልልሶች ይወጣሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሴራ ሊዮን ውስጥ የሚካሄደው ፕሬዚዳንታዊ ድጋሚ ምርጫ ዛሬ ቅዳሜ በሰላም እየተካሄደ ነው። አልፎ አልፎ የጸጥታ ጥበቃው ጥብቅ ቢሆንም ምርጫው ግን እንደ መጀመሪያው ጊዜ እንዳልነበረም ታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረዥ በጋዛ ሰርጥ ድንበር ትናንት አርብ የተካሄደውና 15 ሰዎች ሞተው ወደ 1400 ያህል የቆሰሉበት ጥቃት በነጻ መርማሪዎች እንዲጣራ ማድረግ እንዲጣራ ከፍተኛ ጥሪ አቀርባለሁ ሲሉ ተናግሩ። እንግሊዝ ሩሲያ ውስጥ ካላት ዲፕሎማቶች ከ50 በላይ ያህሉን እንድትቀንስ ተነገራት። ይህ ዛሬ ከሩሲያ የተሰጠው ትዕዛዝ ከዚህ ቀደም በሁለቱም አገሮች ከተወሰደው የበቀል እርምጃ ተጨማሪ እንደሆነ ይታወቃል። ገና በ14 ዓመቷ ወጣት ሴቶች ከወንዶች እኩል የትምህርት ዕድል ይገባቸዋል፣ በማለት ስትታገል በታሊባን ተተኩሶባት ከፍተኛ አደጋ ላይ የነበረችው መላላ ዩሳፋዚ ዛሬ ወደ ትውልድ አገሯ ፓኪስታን ተመለሰች። ዜናው አበቃ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ዘገባ ልውሰዳችሁ። በሳምንቱ መጀመሪያ ይፋ የተደረገው የዶክተር አብይ አህመድ የገዢው ኢህአዴግ የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ሊቀመንበር ሆኖ የመመረጥ ዜና አሁንም እያወያየ ነው። ሰለሞን ክፍሌ ወደ አስመራ ስልክ ደውሎ የኦሮሞ ነጻነት ግንባር ኦነግ ሊቀመንበሩን አቶ ዳውድ ኢብሳን አነጋግሯል። እንሆ አቶ ዳውድ ኢብሳ፣ አስቀድሜ ለዘወትር ትብብሮ ላመስግን። ለአንተ ምስጋና ይገባሃል። እስቲ በመጀመሪያ የኦህዴዱ መሪ ዶክተር ዐብይ አህመድን መመረጥ ዜና እንዴት እንዳገኙት ያስረዱን። ዶክተር ዐብይ አህመድ ኢህአዴግ ውስጥ ሊቀመንበር ሆኖ እንደዚሁም ደግሞ የሀገሪቱ ጠቅላይ ሚኒስቴር እንደሚሆን መግለጫውንም ውጤቱንም ሰምተናል። ይሄ ከዚህ በፊት ወደ አንድ ዓመት ገደማ በየጊዜው በሶሻል ሚዲያ በተለያዩ እንትኖች ፍላሽ ሲያደርግ የከረመ ነው። ይሄ ኢህአዴግ አሁን እየለቀቀ መሆኑ ብዙ ጊዜ በብዙ መንገድ ሲወራ የነበረ ነው። ስለዚህ ኢህአዴግ በአገሪቷ በተለይ በኦሮሚያ ውስጥ የቄሮ ግልሱማ እንቅስቃሴ ለአመታት በጣም ሲያስጨንቆ የከረመ የኦሮሞ ነፃነት ግንባር ሰራዊት በየቦታው እንደዚሁም የሌሎች ህዝቦች ትግል የኢህአዴግ ስርአት በቃን ብለው በአጠቃላይ ከፍተኛ እንቅስቃሴ አድርገው ይህንን ለውጥ እንዲመጣ ገፍተው ኢህአዴግ በውስጡ ለውጥ በዚህ ለውጥ እንዲያመጣ የገፉት ይመስለኛል። ስለዚህ ኢህአዴግ ለወደፊት ለመቀጠል በተለይም ኦሮሚያ አካባቢ የኦሮሞን ህዝብ ይኸው ይህንን መሪ አድርገንልሃል ለማለት የወሰደው አይነት የሚያስመስል እንትኖች አስተያየቶች እየተሰጡ ነው። የግለሰብ አይደለም። በበኩላችን ስርአቱ፣ የኢህአዴግ ስርአት ለሀያ ስምንት አመት ሙሉ ህዝቡን አጠቃላይ ኢትዮጵያን ህዝቦች በተለይም ደግሞ የኦሮሞን ህዝብ በጣም ከፍተኛ ስቃይ ዝቃ የዳረገ ጦርነት ያወጀበት ነው ይሄ እስካልተቀየረ ድረስ የሚያመጣው ለውጥ የሚታየን አይደለም ለውጥ የሚመጣ ከሆነ ደግሞ እናየዋለን መልካም እንግዲህ እንደሚታወቀው እርሶ እስካሁን መሳሪያ አንስተው ለኦሮሞ ህዝብ ነጻነት እንደሚዋጉ ነው የሚዘገበው በቅርቡም በወለጋ አካባቢ ከመንግስቱ ኃይሎች ጋር መጋጨታችሁን ገልጻችኋል አሁን በኢህአዴግ ሊቀመንበርነት የተመረጡት ብሎም የጠቅላይ ሚኒስትርነት ሹመታቸው በመጪው ሳምንት በፓርላማው እንደሚጸድቅላቸው የሚጠበቀው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር ዶክተር አብይ አህመድ በኢትዮጵያ አንድነት ጠቃሚነት ላይ ነው የሚያምኑት። እንዴት ሊታረቁ ይችላሉ? የእነኚህ ሁለት ፍጹም ተጻራሪ ሀሳቦች በአንድ የኦሮሞ ህዝብ ውስጥ የተለያየ ሀሳብ፣ የተለያየ የፖለቲካ መስመር፣ የተለያየ የፖለቲካ አስተያየት መኖር ለአንድ ሀገር ለአንድ ህዝብ ጤነኛ ነው። ግን እንዴት ነው ይሄንን የምናስተናግደው የሚለው ነው። ኢትዮጵያ ውስጥ የተለያየ ሀሳብ ማስተናገድ እድል አግኝቶ አያውቅም። እኛም መሳሪያ ማንሳት የተገደድ ነው የተለየ ሀሳብ ለኦሮሞ ህዝብ ያለንን ፕሮግራም ያለንን ራዕይ ይሄንን ስላነሳን ብቻ በእስርና በመሳሪያ ምላሽ ስለተመለሰልን ነው። ተገደል ወደ ወደ ጫካና መሳሪያ ማንሳት የገባ ነው። እነሱ ደግሞ ኢትዮጵያ አንድነት ብለው የሚፋለሙ የኦሮሞዎች ብዙ ናቸው። እንደዚሁ ይሄ ውሳኔው የኦሮሞ ህዝብ ነው። ሀሳባችን ለኦሮሞ ህዝብ በሰላም ማቅረብ እንችላለን ብለን ነው ምናምኑ የዲሞክራሲ ስለ ዲሞክራሲ የምናወራ ከሆነ የኢትዮጵያ አንድነት ያለ ዲሞክራሲ አንድነት ሆኖ አቅም አንድነትም የአንድነትም ተገኝቶ አቅም ሁልጊዜ ጦርነት፣ ፍጅት፣ እስር፣ ስቃይ ነው። አንድነት ለሚፈልጉትም ዲሞክራሲ ለሚፈልጉትም ለነጻነት ለሚፈልጉትም ይሄ ዋናው የዴሞክራሲ እንትን በሀቅ በንጹህነት ታምኖበት ህዝቡ ለህዝቡና ለፖለቲካ ሀይሎች የሚያስተናግድ ካለ ያ ችግር ነው ብለን እናስብም እኛ በበኩላል በመጨረሻም አቶ ዳውድ ኦነግ የኦሮሞ ነጻነት ግንባር አሁንም ከኢትዮጵያ ተገንጥሎ የራሱን ነጻ ግዛት ለመመስረት ባለው አቋም እንደ ጸና ነው ማለት ነው? የኦሮሞ ነጻነት ግንባር ከኢትዮጵያ ለመገንጠል አይደለም የሚታገለው። የኦሮሞ ነጻነት ግንባር የኦሮሞ ህዝብ ነጻነት ይገባዋል የሚል ፖለቲካል ፕሮግራም አለው። ለዚህም ደግሞ ዋናው የራሱን እድል በራሱ መውሰድ መብት እንዴት ነው የሚኖረው? ከኢትዮጵያ ጋር ነው የሚኖረው። አንቀጹ እስከ መገንጠል ይላል። የሚያቋቁሞ አንቀጹ አንቀጹ እስከ መገንጠል ይላል። ነጻነት መገኘት ነው የሚታበለው። አንቀጽ ሰላሳ ዘጠኝ የኦነግ አይደለም ያስቀመጠው። የኢትዮጵያ ህገ መንግስት ውስጥ ነው የተቀመጠው። ኦነግ አይደለም ያስቀመጠው። ይህንን የኢትዮጵያ ህገ መንግስት ነ ይሄ ህገ መንግስት አንቀጽ ሰላሳ ዘጠኝ ስራ ላይ ሙሉ አቅም ቢሆን ኖሮ ችግር አይኖርም ነበር። ይሄ ለሁሉም ህዝብ መብት የተቀመጠ አንቀጽ ነው። ይህንን አንቀጽ ስራ ላይ እንዳይውል ኢፒአርደስ ወይም ደግሞ ኢህአዴግ ነው አንቆት ይዞት ያለው። ይሄ ደግሞ ለሀገሪቱ ከፍተኛ አደጋ ላይ የታለ ያ ስራ ላይ አለመዋሉ ነው ያጠቃሉልኝ። የኦነግ አቋም ምንድን ነው በዚህ ላይ? የኦነግ አቋም ግልጽ ነው። የኦሮሞ ህዝብ ነፃነቱን እና በማንነቱ፣ በባህሉ፣ በፖለቲካ፣ በመሬቱ ላይ በመሳሪያ ኃይል ነው የተቀማው። ይሄንን ነጻ በሆነ የፖለቲካ ንፋስ ውስጥ የራሱን እድል በራሱ እንዲወስድ ለኦሮሞ ህዝብ ነጻነት ይሰጠው የሚል አቋምና አላማ ይዞ ነው የሚታገለው። ይሄ ስራ ላይ እስኪውል ድረስ ትግሉን ይቀጥላል። አቶ ዳዊድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ለሰጡኝ አስተያየት አመሰግናለሁ። አመሰግናለሁ ሰለሞን ክፍሌንና እንግዳውን አቶ ዳዊድ ኢብሳን እናመሰግናለን። አድማጮች አሁን በቀጥታ ወደ ሁለተኛው ዘገባ ልውሰዳችሁ። ቀደም ብለን በመግቢያው ያስተዋወቅነው ርዕስ ነው። ከእሁድ መጋቢት 16 2010 ዓ ም አንስቶ በንፋስ ስልክ ፖሊስ መምሪያ በቁጥጥር ስር በዋሉበት እስር ቤት ውስጥ የሚገኙት 11 ጋዜጠኞች፣ የኢንተርኔት አምደኞችና እንዲሁም የፖለቲካ ፓርቲ አመራሮች በአስቸኳይ እንዲፈቱ ሲሉ 41 ዓለም አቀፍና አጉራ አቀፍ የሰብአዊ መብት ድርጅቶች ጠይቀዋል። ከእስረኞቹም መካከል ጋዜጠኛው ተመስገን ደሳለኝ ሕመሙ ተባብሶበት ወደ ሆስፒታል ተወስዶ እንደነበር ቤተሰቦቹ ተናግረዋል። በሌላ በኩል እስረኞቹ ለከፈሉት መሥዋዕትነት በመመስገናቸው ብቻ ዳግም መታሰራቸው አገሪቱ ለዲሞክራሲ የሚሆን ምንም አይነት ቀዳዳ እንደሌላት ማሳያ ነው ያሉትን ጨምሮ የአሜሪካ ድምፅ ያነጋገራቸው አንዳንድ የአዲስ አበባ ከተማ ነዋሪዎች የሰጡትንም አስተያየት አካቷል። ለዝርዝሩ ጽዮን ግርማ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ና የኢትዮጵያ ሰብአዊ መብቶች ፕሮጀክት አስተባባሪ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ ስለ ድርጅቶቹ መግለጫ ሲናገሩ መንግስት የፖለቲካ ምህዳሩን ለማስፋት ና በሀገሪቱ የተከሰተውን ቀውስ ለማርገብ በሚል የፈታቸውን እስረኞች መልሶ ማሰሩ ለፖለቲካ ምህዳሩም ሆነ ለሰብአዊ መብት እንቅስቃሴው አስፈሪ መሆኑ እንዲያሳሰባቸው ድርጅቶችም መግለጫ እንዳወጡ ተናግረዋል። ስለ መግለጫው ይዘት ማምሻውን አነጋግሬያቸው ነበር። አቶ ያሬድ ኃይለማርያም ከሚያብራሩበት ይጀምራሉ። አርባ አንድ የሚሆኑ አገር አቀፍ ዓለም አቀፍ ና በአህጉር ደረጃ የተደራጁ የሰብአዊ መብት ድርጅቶች ናቸው ያወጡት። የመግለጫው ዓላማ በቅርቡ የታሰሩት ጋዜጠኞች፣ የድረገጽ አምደኞች እና የሰብአዊ መብት ተሟጋቾች እነ እስክንድር ነጋን ጨምሮ ወደ አስራ አንድ የሚጠጉ ሰዎች ያሉበት የስሩ ሁኔታ አሳስቦናል። የታሰሩትም ከህግ አግባብ ውጪ ነው እና በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ ጥያቄ የሚያቀርብ ለአዲስ ለተሰየሙት የኢህአዴግ ሊቀመንበር ነው ጥያቄያችን የሚያቀረብ ነው። ወይዘሪት ሶሊያና መግለጫውን አርባ አንድ ሆናችሁ ልታወጡ የቻላችሁበት ምክንያት ምንድን ነው? መሪያው ነገር ከዚህ በፊት ታስረው የተፈቱ ናቸው ብዙዎቹ። በአጠቃላይ የፖለቲካ ምህዳሩን አስመልክቶ የተወሰኑ ለውጦች ሊመጡ ይችላሉ የሚል ተስፋ የነበረበት ጊዜ ላይ ነው እንግዲህ ተመልሰው እንደገና የታሰሩት እና አንድ በመጀመሪያ ደረጃ ብዙዎቹ ድርጅቶች ለአሁን ለታሰሩት የፖለቲካ እስረኞች በተለያየ መልኩ ድምጻቸውን ሲያስናሰማ የነበርን ድርጅቶች ነን። ሌሎችም እዛ ላይ ተካተቱትም። ስለዚህ ሁለተኛው ነገር ደግሞ ብዙ ተስፋ የተደረገበት ነገር ስለሆነና እሱንም ወደኋላ የመጎተት የመሸራተት ነገር ወዲያውኑ ገና አንድ ወር እንኳን ሳይቆይ መጀመሩ በጣም አስፈሪ ነው። ለፖለቲካ ምህዳሩም ማስፈሪ ነው ለሰብአዊ መብት እንቅስቃሴውን ማስፈሪ ነው። ለጋዜጠኞቹም፣ ለቤተሰብ እንዲሁት። ከዛ በመነሳት ነው አቶ ያሬድ፣ መግለጫው ግልጽ መግለጫ ነው ወይስ አድራሻ ተደርጎለት በቀጥታ ለኢህአዴግ ጽፈት ቤት የተላከ መግለጫ ነው? በምን መልኩ ነው መግለጫውን ያወጣችሁት? ከዛ ደግሞ ምላሹንስ በምን መልኩ ነው የምትጠብቁት? መግለጫው ግልጽ ደብዳቤ ነው። ለህዝብ ይፋ የተደረገ ነው። አንድ በየድህረ ገጾቹ ሁሉ ተሰራጭቷል፣ በተለያዩ ሚዲያዎችም። ሁለተኛ ቀጥታ ለሚመለከታቸው የመንግስት ባለስልጣናት፣ ለሀገሪቷ የአፈ ጉባኤ፣ እንዲሁም ለአዲሱ ተሿሚ ጠቅላይ ሚኒስትር በቀጥታ በአድራሻቸው እንዲደርሳቸው ተደርጓል። የምንጠብቀው ነገር ያለምንም ቅድመ ሁኔታ በአፋጣኝ እነዚህ ሰዎች ከእስር ይለቀቃሉ ብለን እንጠብቃለን። ሁለተኛ ነገር ደግሞ መንግስት ይሄንን የአስቸኳይ ጊዜ አዋጅ አንስቶ የፖለቲካ ምህዳሩ ጠፍቶ በሀገሪቷ ውስጥ ውይይት የሚካሄድበት ሀሳብን የመግለጽ ነጻነት እንደ ልብ የሚፈቀድበት እንዲፈጥሩ ጭምር ጥያቄን ያቀረብ ነውና እነዚህ ጥያቄዎች በአግባቡ እና በአፋጣኝ ጭምር ምላሽ ያገኛሉ ብለን ተስፋ እናደርጋለን። ወይዘሪት ሶሊያና መንግስት ጥሪውን ሰምቶ ምላሽ ይሰጣል በሚል ተስፋ የሚያደርጉት ሌላ ምንም አይነት አማራጭ ባለመኖሩ ነው ትላለች። በጣም አስፈላጊ ስለሆነ ተስፋ ማለት እሁድ መጋቢት አስራ ስድስት ሁለት ሺ አስር አመተ ምህረት በአዲስ አበባ ከተማ በነ ተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ከታሰሩት አስራ አንድ ሰዎች መካከል እስክንድር ነጋ ተመስገን ደሳለኝ ዘላለም ወርቅ አገኘው በፍቃዱ ኃይሉ ማህሌት ፋንታሁንና የድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ላይ ሲሆኑ ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድርን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው በተጨማሪም እንዲሁ በቅርቡ የተፈ የቀድሞ አንድነት ፓርቲ አመራር የነበረው አቶ አንዱ አለም አራጌን ጨምሮ፣ ወይንሸት ሞላ፣ አዲሱ ጌትነት፣ ስንታየው ቸኮልና ተፈራ ተስፋዬም አብረው ሲሆኑ ይህ የምስጋና ዝግጅት ቀደም ሲል በእነ እስክንድር መኖሪያ ቤት ተዘጋጅቶ የነበረ ቀጣይ እንደሆነ ከአስተባባሪዎች ኮሚቴዎቹ አንዷ ወይዘሮ መዓዛ መሐመድ ይናገራሉ። የመጀመሪያውን ፕሮግራማችንም እስክንድር ቤት አድርገን ያው የተለያዩ ሰዎች ያበረከቱ ሽልማት በአንድ ቦታ ኦርጋናይዝ አድርገን ከዚህ እስክንድር ቤት ያንን የሽልማት ፕሮግራም ወይም እናመሰግናለን የሚል የጃኖ ስጦታ አድርገንላቸው ነበረ። የዛ ቀጣይ የነበረ እያንዳንዳቸው ቤት እየሄድን ለአንድ ሰው ለአንድ ሰው ከመስጠት በጋራ አንዳቸው ቤት ለማድረግ አሰብን። ከዛ በኋላ ያው ትንሽ ሻይ ቡና ፕሮግራም አዘጋጅተን ያንን ሽልማት ለማካሄድ ነበር ወይም ደግሞ እናመሰግናለን የሚል ስጦታ ለማካሄድ ነበር። የተገናኘ ነው እስረኞቹ በሀገሪቱ ውስጥ ዲሞክራሲና ፍትህ እንዲሰፍን መስዋዕትነት የከፈሉ በመሆናቸው ሊመሰገኑ ይገባል በሚል ዝግጅቱን እንዳዘጋጁ ወይዘሮ ማዕዛ ጨምረው አብራርተዋል። እነዚህ ሰዎች ጋዜጠኛ በመሆናቸው ወይም ደግሞ ለሕዝብ ድምጾ ነው በፖለቲካዊ እንቅስቃሴ በማድረጋቸው ብቻ ሰላማዊ ትግል ውስጥ በመገኘታቸው ብቻ በግፍ እስር ቤት የቆዩ ወንድሞቻችን የትግል አጋሮቻችን ናቸው። ስለዚህ እነዚህ ሰዎች የተለያየ ቦታ ላይ Ecelaya iki besik ay daha ያንን መስዋዕትነት ስለከፈሉ ህዝብ ሊያመሰግናቸው ይፈልጋል ህዝብ እንደ ህዝብ ደግሞ ለምን ማመስገን ፈለገ ሳሉ ሚጠየቅ ያለበት አይመስለኝ ይህ የምስጋና ዝግጅት በመደረጉ ምክንያት ለእስር ተዳርገው በአሁኑ ሰዓት ከሌሎች ከሰማኒያ በላይ በሆኑና በአስቸኳይ ጊዜ አዋጁ ምክንያት ከሰበተ አካባቢ ከታሰሩ ሌሎች ወጣቶች ጋር እጅግ በተፋፈገ ሁኔታ ታስረው እንደሚገኙም ቤተሰቦቻቸው ተናግረዋል እስረኞቹን ሊጠይቋቸው ሲሄዱ ታስረውበት የሚገኙበት ሁኔታ ሰው ሊኖርበት የሚ ችል አይደለም እንዳሏቸውም አስረድተዋል። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ በድጋሜ የታሰረው ወንድሙ ቀድሞ የነበረበት የወገብ ህመም በመባባሱ ምክንያት ዛሬ ከታሰረበት ጣቢያ ወጥቶ ሆስፒታል እንደነበር ነግሮናል።

በጣም ከሚገባው በላይ ታሟል አሉ። እ ለፖሊስ መምሪያ ኃላፊዎች ነገርኳቸው፣ ያለበት ሁኔታ አዩት። በጣም ታሟል። ከዛ በቃ አጃቢ ፖሊስ መደበው በፖሊስ መኪና ወደ ምሳስ ክላፍ ሶስት ለከተማ የሚገኝ ዜሮ ስምንት ና ዜሮ ዘጠኝ ወረዳ ጤና ጣቢያ የወሰዱት እዛ ስንደስ ወደ ሶስት ሰዓት ተኩል አካባቢ ሆን ነበረ የሚያስፈልገው ነገር ካደረጉ በኋላ አካባቢ ውስጥ ከባድ ሆነባቸው የቅም ከኛ ቅሙች ነው ስለዚህ ወደ ሪፈር ብለው ወደ ዘውዲቱ ሆስፒታል ጻፉ። ወደ ዘውዲቱ እንዳዩት መርፌ የተወጋ እዛው ለማፋዘፍ የተሰጠው ያለበት ሁኔታ በጣም ከባድ ስለነበረ፣ ከዛ በኋላ መግባት አልቻልኩኝም ረዥም ሰዓት ድረስ። ፋይናሊ ዶክተሩም ጠራን ቤተሰብ ተብ እየገባው እና ዶክተሩና ተምር ግን እያወሩ ነው። ዶክተሩ ምንድ ነው የሚለው አሁን ያለበት ህመም ደረጃ የሚያስኬድ ካር የለም። ተኝተህ መታከም ያለብህ ደረጃ ደርሷል። የእስር ቤቱ ሁኔታ እንዳወራችሁ ከሆነ እንደዚህ እንደዚህ ከሆነ የበሽታውን ትሪት መደረግ ያለበት ተኝተህ ነው። አይ መተኛት አልችልም እዚህ ምክንያቱም ጓደኞቼን ጥዬ አልተኛም አለ መርፌ ተወቅቶና ማስታገሻ መድኃኒት ተሰቶለት የሚያስፈልገው ነገር ተደርጎለት አሁን ከመሸ ወደ ጣቢያ ድጋሚ መልሰን መኪና ውስጥ መግባት አልቻልም ነበር። የፖሊስ መኪና ውስጥ እኔና ሁለት ፖሊሶች ነን ተሸክመን ያስገባ ነው። እስረኞቹ በፖሊስ ቁጥጥር ስር ሲውሉ በእለቱ በነበረው ዝግጅት ላይ ተሰቅሎ የነበረው አረንጓዴ፣ ቢጫ፣ ቀይ ባንዲራ በማን እንደተሰቀለ እንዲናገሩ በምርመራ ወቅት መጠየቃቸውንና በጉዳዮቹ ላይ የሚወስነው የአስቸኳይ ጊዜ አዋጁ የእዝ ማዕከል ወይም ኮማንድ ፖስት ነው መባሉን መዘገባችን ይታወሳል። በዛሬ ዕለትም ታስረውበታል ወደ ተባለው ንፋስ ስልክ ላፍቶ ክፍለ ከተማ የማህበረሰብ ፖሊስ መምሪያ ስልክ ደውዬ ነበር። ስልኩን ያነሱት ሰው ወደ አዲስ አበባ ፖሊስ ኮሚሽን ደውዬ መረጃ እንድጠይቅ ነግረውኛል። አዲስ አበባ ፖሊስ ኮሚሽንም እንዲሁ ደውዬ ነበር። ስልኩን ግን ደጋግሞ ቢጠራም የሚያነሳው ሊያገኝ አልቻልኩም። በተጨማሪም ከፌዴራል መንግስትና ከኮማንድ ፖስቱ ባለስልጣናት መረጃ ለማግኘት ሙከራ አድርጌ ነበር። የእጅ ስልኮቻቸው ስለማይነሱ ሊሳካልን አልቻለም። ምላሽ እንዲሰጡን ጥረታችንን እንቀጥላለን። በሌላ በኩል የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት እስረኞቹን እንዲለቁ መጠየቁን፣ እንዲሁም የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከእስር የተለቀቁ ሰዎችን በአጭር ጊዜ ውስጥ መልሰው እንዲታሰሩ ማድረግ በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ ለመሆኑ ማሳያ ነው ማለቱን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች የፖሊስና የፌዴራል መንግስቱን ምላሽ ለጊዜው ማካተት አልቻልንም፣ እንዳገኘን እናቀርባለን። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ ውይይት ክፍለ ጊዜ እንለፍ። አድማጮች አዎን ቀደም ብዬ እንደጠቆምኩት ወደ ምሽቱ የውይይት ክፍለ ጊዜ ነው የምንሻገረው በኢህአዴግ ምርጫና በአገሪቱ ወቅታዊ ፖለቲካ ዙሪያ ያተኩራል አዘጋጅና አቅራቢ አዳነች ፍስሀዬ አድማጮች የዛሬው ውይይታችን በዶክተር አብይ አህመድ ለኢህአዴግ ሊቀመንበርነት ብሎም ለጠቅላይ ሚኒስትርነት መመረጥ ላይ ያተኮረ ይሆናል በነጥቡና በተያያዥ ጉዳዮች ላይ እይታቸውን እንዲያካፍሉን ዶክተር መራ ጉዲናን ዶክተር መሐሪ ረዳይንና አቶ ሙልጌታ አበበን ጋብዘናል። ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ ሕግ መምህር፣ አቶ ሙልጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንትና ዶክተር መራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀ መንበር ናቸው። ያነጋገርኳቸው እኒሁ። አዳነች ፍሳሐዬ ነኝ። በመጀመሪያ ደረጃ ዶክተር መሓር ረዳኢ አቶ ምልጌታ አበበና ዶክተር መረራ ጉዲና ለጊዜያችሁ እና ለትብብራችሁ በጣም እናመሰግናለን። ኢትዮጵያ ውስጥ የኢህአደግ ሊቀመንበር ለመምረጥ ምርጫ ተካሂዶ ጠቅላይ ሚኒስትር እንደሚሆኑ የሚታወቅ ነውና፣ ባለፈው ጊዜ ከነበረው ሁኔታ በመነሳትም በአጠቃላይም ሲታይ፣ አሁንም ለሁለተኛ ጊዜ ሰላማዊ ስልጣን ሽግግር ተደርጓል ተብሎ ይታመናልና በዚህ ላይ ያላችሁ አመለካከት በዶክተር መረራ ጀምር። ኢህአዴግ የራሱን አባሎች ወይም ባለስልጣናት ቀያይሮ ሊሆን ይችላል፣ ሰላማዊ ስልጣን ሽግግር የሚባል ደረጃ እንኳን የሚደርስ አይደለም። ግን ሰው መለወጡ አዲስ ነገር ይዞ ሊመጣ ይችላል። ዞሮ ዞሮ ግን ሰላማዊ ስልጣን ሽግግር የሚያሰኝ መስፈርቶችን የሚያሟላ አይመስለኝም። አቶ ሙልጌታ አበበ እናመሰግናለን። ሰላማዊ የስልጣን ሽግግር ማለት አይቻልም። የሰው ለውጥ የመሪ ለውጥ ነው እንጂ የስርዓት ለውጥ እስካልመጣ ድረስ ሰላማዊ የስልጣን ሽግግር ሊባል አይችልም። አብዛኛው የሀገራችን ችግርና የህዝቡም ፍላጎት የስርዓት ለውጥ ነው። የሰው የመሪ ለውጥ መደረጉ አንድ አመላካች ነገር ቢኖረውም ሙሉ በሙሉ ግን ሰላማዊ የስልጣን ሽግግር ልንለው አንችልም። እሺ ዶክተር መሀሪ ወል እንግዲህ እንደተባለው ጊዜ የስልጣን ሽግግር የሚባለው ከአንድ ፕሮግራም እና ፖሊሲ ያለው ፓርቲ ወደ ሌላ ፕሮግራም እና ፖሊሲ ያለው ፓርቲ ሲደረግ ነው። ኮንቬንሽናል የሚታወቀው የስልጣን ሽግግር፣ እዚህ ላይ ግን የጠቅላይ ሚኒስትሮች ለውጥ ነው የተደረገው። በእርግጥ የኢትዮጵያ ሁኔታ ሰዎች ሲለዋወጡም እንደ ትልቅ ነገር ስለሚሰጋና በሰላም ማለፉ እንደ ትልቅ ድል ስለሚቆጠር ነው እንጂ ያው ከአንድ ጠቅላይ ሚኒስትር ወደ ሌላ በዛው ፕሮግራም እና በዛው ፖሊሲ ማዕቀፍ ውስጥ የሆነ ነገር ስለሆነ አሳቺ ስልጣን ሽግግር ነው ለማለት ትንሽ አያስደፍርም። አሁን እንግዲህ ራሱ የኢህአዴግ ሊቀመንበር አመራረጡ ሂደት ከሌላው ጊዜ ለየት ያለ ነበር ተብሏል። ድርጅቶች የሚመረጡትን ሰዎች ወክለው ብዙም ክርክር ሳይሆን ወዲያው የሚመረጥበት ጊዜ ነበረ በፊት፣ አሁን ግን እያንዳንዳቸው ሊሰሩት ያሰቡትንና በፊት በአካሄዳቸው አሰራራቸው እንዴት እንደነበር ታይቶ በሚገባ ክርክር ተካሂዶበት ዲሞክራሲያዊ በሆነ መንገድ ነው ያካሄድ ነው ነው የሚሉት፣ እንግዲህ የድርጅቶቹ ተወካዮችም ሆኑ ተሳታፊዎቹ እና በዚህ ላይስ ያላቸው አመለካከት። ወደ ዶክተር መረራ ልመለስ። እንግዲህ ኢህአዴግ በሪዘብቶ ነበር ያደረገው አልፎ አልፎ መግለጫ ይሰጥ ነበር። ምን ላይ ሲከራከሩ እንደነበር ምን ላይ ሲጨቃጨቁ እንደነበር፣ ችግሩ የመሪ መምረጥ ጉዳይ ነው ወይስ ኢህአዴግ የገባበት ሀገሪቱ ውስጥ ያሉት መሰረታዊ ችግሮች ላይ ነው? በር በተዘጋ ሁኔታ ሲያደርጉ ስለነበር ለጋዜጠኞች ክፍት ስላልነበር እና ኢህአዴግም ደግሞ በአብዘኛው ዝብ ፓርቲ ስለሆነ ሚኑ ላይ ሲከራከሩ እንደነበር በእውነቱ ኔ ለእኔ ግልጽ አይደለም። ዋና ጉዳይ ኢህአዴግ ከገባበት ቀውስ፣ ሀገሪቷ ከገባችበት ቀውስ እንዴት እንውጣ ላይ የሚለው ላይ መከራከራቸው መጠራጠርና መገመት ይቻላል። አቶ ሙልጌታ በደም በኩል ያለኝ ምንድን ነው አሁን ፍትሃዊና ዲሞክራሲያዊ ምርጫ ያደረገ ለማለት አንደኛ በባህሪውም ተደርጎ ማያውቅም ነው። ልምድም ያለው አይደለም እና ዲሞክራሲያዊ ምርጫ ተደረገ ለማለት አያስደፍርም። የተደረገው ክርክር በጣም አሁን ያለንበት ዘርፈ ብዙ ችግር የተፈጠረበት የፖለቲካ ቀውስ ያለበት ዜጎች በጅምላ የሚታሰሩበት የሚገደሉበት፣ በተለያየ ቦታ ችግር እየተፈጠረ ያለበት ሂደት ላይ ኢህአዴግ ዲሞክራሲያዊ ምርጫ አደረገ ማለት አንችልም። ግን ዋናው ነገር ሊያስማማን የሚችለው ጆሮውን ለህዝብ መስጠት የሚችል ሰው ወደ መሪነት መጥቷል የሚለው ሊያግባባን ይችላል እንጂ ዲሞክራሲያዊ ምርጫ ብለን ልናሰምርበት የምንችለው ሂደት አይደለም። ዶክተር መሀሪ ለአንድ ሳምንት ያህል ኢህአዴግ ምክር ቤት የተሰበሰበበት ጠቅላይ ሚኒስትር ለመምረጥ ነው አላስብም። ሌሎች አጀንዳዎችም ነበሩት። ኢህአዴግ ሊቀመንበሩ ምርጫ የሚመስለኝ ወደኋላ የመጣ ነገር ነው። ከዛ በፊት እንግዲህ እንደተነገረን እያንዳንዱ እህት ድርጅት ቀደም ብሎ በታህሳስ በተሰጠው አቅጣጫ እንዴት እንደሄደበትና እንዴት እንደሰራ ሪፖርት የቀረበበት እና እዛ ላይ ሰፊ ጊዜያቸው እዛ ላይ እንዳጠፉ ነው ሲገለጽ የነበረው። ከዛ በኋላ ነው እንግዲህ የኢህአዴግ ሊቀመንበር ምርጫ የመጣው እና እንዳሉን ሶስት ሰዎች እንደቀረቡ አንደኛው እንዲያውም መቅረባቸውን ተቃውሞው አልፈልግም እያሉ ወደ ምርጫው እንደገቡ የሆነ ሆኖ ግን ሶስት ሰዎች ተወዳድረው ድምፆችም የተሰጡበት ነገር ነው በመረጃ መልክ የመጣው እና ከድምጾቹ የሚታየው እንግዲህ በፓርቲ መስመር ብቻ ምርጫ እንዳልተካሄደ አባላቱ ከመጡበት እህ ድርጅት ውጭ ያለውን ሰው የመረጡበት እንደሆነ ይታያል እና ከዛ አንጻር ምናልባት በፓርቲ በመጡበት እህ ድርጅት መስመር ይመርጡ ነበር ተብሎ ታስቦ ከሆነ እና እንደዚህ አይነት የምርጫ ውጤት መምጣቱ ዲሞክራሲያዊ ነው ሊያሰኘው ይችል ይሆናል ወይ? ቀደም ብሎ ሲሄዱበት የነበረው የአመራረጥ ሂደትም ብዙም ስለማናውቀው ራሳቸው ናቸው የሚያወዳድሩት የሚመስለኝ። የስብሰባው ዝግ መሆን እንግዲህ ብዙ ጊዜ የፓርቲ ስብሰባዎች በየትም ሀገር ዝግ ናቸው። የፓርላማ ስብሰባ እና የፍርድ ቤት ሂደት ነው በክፍት ችሎት የሚከናወነው እንጂ የፓርቲ ስብሰባ ዝግ ነው እና ዝግ መሆኑ ላይ ብዙ ችግር ነው ብዬ አላምንም። ባይሆን በየጊዜው በቃል አቀባያቸው በኩል እየወጡ የደረሱበት ሁኔታ እና ሲነጋገሩበት የዋሉት ወይ በሁለት በሶስት ቀን እየመጡ መግለጫ መስጠት ነበረባቸው ይባል ካልሆነ በቀር የፓርቲ ስብሰባ ለጋዜጠኛ እና ለታዳሚ ክፍት መሆን ነበረበት የሚለው ብዙ ሀገርም ሲሰራበት ሰምቻ አላቅም። ይህም እንደ ችግር አልወስደውም እኔ እንግዲህ ቅድም ያነሱት ጉዳይ አለ። እነዚህ ፓርቲዎች በህወሓት ተጀምሮ ሁሉም በየበኩላቸው ራስን የመመርመር አይነት ስብሰባዎችና ውይይቶች ሲያካሄዱ ቆይተዋል። ለረጅም ጊዜ ባካሄዷቸው ስብሰባዎች የተገኙ ውጤቶች አሉ ብላችሁ ትገምታላችሁ? ዶክተር መረራ። እንግዲህ ምንድነው እስካሁን ድረስ ያው አዲስ ፊት ለአመራር አቅርበዋል። እሱ አዲስ ነው። ከዛ ውጪ ግን ትልቁ ችግር ነው። ምንድን ነው ኢህአዴግ ባለፉት ሀያ ሰባት አመታት አንድ መቶ አንድ ጊዜ ምናልባትም አንድ ሺ አንድ ጊዜ በላይ ለኢትዮጵያ ህዝቦች ቃል የገባቸው ነገሮች ነበሩ። ለምሳሌ ሰላምና መረጋጋትን ለማምጣት፣ ዲሞክራሲያዊ ስርዓት መገንባት፣ ልማትና ብልጽግና ማምጣት የሚሉ ነገሮች ነበሩ። አሁንም ቢሆን በተለይ ከሶስት ወራት ወዲህ ደግሞ ወደ ብሔራዊ መግባባት ሀገሪቷን እንመራለን ብሎ አራቱም የድርጅት መሪዎች ሲናገሩ ነበር። እስካሁን ድረስ እኔ እስከማሩ ድረስ ወደ ብሔራዊ መግባባት እየተጀመረ ምንም አይነት ጉዞ እያየሁ አይደለም። ምናልባት እንግዲህ ዝግጅት ላይ ሊሆን ይችላል። ኢህአዴግ የውስጡን አጣርቶ ከዛ በኋላ ወደ ሰፊው የኢትዮጵያ ህዝብ ወይ ወደ ሌሎች ከሌሎች ኃይሎች ጋር ወደ መነጋገሩም ሊወጣ ይችላል። ስለዚህ እኔ አዲስ ነገር ብሎ ወይም ኢህአዴግ አዲስ ስራ እየሰራ ነው የሚል ተጨባጭ የሆነ ነገር እያየው አይደለም። እንዲያውም የአስቸኳይ ጊዜ አዋጁ ወደ ብሔራዊ መግባባት የሚመራ መንገድ ሳይሆን ወደ ሌላ አቅጣጫ የሚወስድ አይነት ነገር ነው። በተለይም ኢህአዴግ ለለውጥ ካልተዘጋጀ በስተቀር በሚሊዮኖች የሚቆጠሩ ወጣቶች፣ ህዝቡም ጭምር ለውጥ እየጠየቀ ነው፣ ለለውጥ እየተሰለፈ ነው። ስለዚህ ኢህአዴግ ለዚህ የሚሰጠው መልስ እስካሁን ድረስ በተጨባጭና ወደ መሬት የወረዱ ነገሮችን እያየሁኝ አይደለም። አቶ ሙልጌታ፣ የተለየ የምንለው ነገርና ተጨባጭ የሆነ ነገር ኢህአዴግ ያመጣው ለውጥ አለ ማለት አይቻልም። ብዙ ጊዜ ያው ውሃ የማይቋጥሩ ነገሮች ናቸው የሚነገሩት፣ እና በተጨባጭ ምናልባት እንግዲህ ትናንት የግንባሩን ሊቀመንበር መርጠው ገና ጠቅላይ ሚኒስትር አሰይመው ስራ አልጀመሩም። የተመረጡት መሪና በዚህ እንደተባለውም እንደሚጠበቀውም አሁን ወደ መሪነት የመጡት ዶክተር አብይ በሚያከናውኑት ሂደት ላይ የተለወጠ ነገር እናይ ከሆነ ተስፋ የምናደርገው ነው ወደፊትም የምናየው ነው እንጂ አሁን መሬት ላይ በተጨባጭ ምንም ይሄ ነው የሚባል ለውጥ የለም። ይህንን አስተካክላለሁ ወደዚህ መራለሁ የሚል ከዚህ ተስፋ ነው እስካሁን እየሰማን ያለ ነው እና በተጨባጭ ተለወጠ የሚባል ነገር የምናየው ሂደት ያየ ነውም የለም። ለመመስከር አስቸጋሪ ነው። ዶክተር መሐሪ በእኔ ግምት እንግዲህ መጀመሪያ ሲገቡ የነበረው አካሄድ ከሚሰጧቸው መግለጫዎችና ኃላፊዎቻቸው እየወጡ ሲናገሩ የእርስ በእርስ መናበብ ሳይቀር እንደሌለ የተለያዩ ድርጅቶች እንደሆኑ አይነት ነበር የሚቀርበውና እንደዚህ ባለ ቅኝት የጋራ ስብሰባ ውስጥ ገብተው በሰላም ይገላገሉ ይሆን ወይ፣ በመግባባት ይለያዩ ይሆን ወይ የሚል የብዙ ሰው ስጋት ነበር። ያም ሆኖ ግን ስራ አስፈጻሚውም ረጅም ጊዜ ተሰብስቦ ወደ አስራ አንድ ቀን የሚያክል እሱ ስብሰባ ካበቃ በኋላም የምክር ቤቱ ስብሰባ ኮች ሳይል ለአንድ ሳምንት ያህል መቀጠሉ ክራይሲስ ማኔጅመንት ላይ መደበኛ የመንግስት አስተዳደር ላይ ነው ችግራቸው እንጂ፣ ክራይሲስ ማኔጅ በማድረግ ላይ የተሻለ ብቃት እንዳላቸው ያሳዩበት ነው። ብዙም ኮሽ አላለም። ማንም ስብሰባ ረግጦም የወጣ የለም። የተለየ ሀሳብም የለም። የሀሳብና የተግባር አንድነት ይዘን ወጥተናል ብለው በዛ መልክ ስብሰባቸው ማጠናቀቃቸው ቀደም ብሎ እንዲያውም አንዳንድ መረጃዎች ከውስጣቸው ሊክ ያደረጉ ነበር። በዚህ ስብሰባ ግን ድፍን ያለ እና ሚስጥርም ጠብቀው የወጡበት ስለሆነ የተሻለ መግባባት ፈጥረው ወጥተው ይሆናል የሚል ግምት ነው። እኔም ወስደው አመሰግናለሁ። እንግዲህ ኢትዮጵያ ውስጥ ሲካሄዱ የቆዩትን ተቃውሞዎች በሚመለከት በማዕከላዊ መንግስት በኩል የነበረው አያያዝ መፍትሄ ለማምጣት ያለመቻል ሁኔታ እንደነበር ሲገለጽ ቆይተዋል። እንዳውም ከሌሎቹ አካባቢዎች በተለይም በኦሮሚያ አካባቢ ከማዕከላዊነት ወጣ ያለ አያያዝ ነው ሲታይ የነበረው። ሁለት አስተዳደር እንዳለ አይነት ነበር የሚመስለውና እስቲ በዚህ ላይ ያላችሁ አስተያየት ዶክተር መሐሪ። ያው እንግዲህ ቅድም ከገለጽኩት የሚቀጥል ነው የሚሆነው። ያው የተለያየ ሀሳብ ልዩነት የነበረው በማዕከላዊ መንግስትና በክልል በአንዳንድ ክልሎች በክልሎችና በክልሎች እህት በሚባሉት ድርጅቶች መካከል አይነት ነበር። ይሄ ከአትላንቲያው የነበረው እና አንዱ አሁን ያነሳሽው የክልል ኦሮሚያ ክልል አካባቢ በነበሩ አንዳንድ የጸጥታ መቆጣጠር ሂደቶች እንደዚሁ ሲታይ ነበር። መከላከያ ሰራዊቱ የሄደበት እርምጃ ትክክል እንዳልሆነ ወጥቶ በግልጽ የመናገር በአንዳንድ የሚወሰዱ እርምጃዎች የማውገዝ ያህል አይነት ይነሳ ነበር እና እሱ እሱ ነበር አካሄዱ ምናልባት ከተለመደው ወጣ ያለ መሆኑ ወዴት ነው እየሄደ ያለው ይሄ ነገር? የሚል ጥርጣሬና ስጋት በብዙዎቻችን ዘንድ የፈጠረ የነበረ ነገር ነው። ያም ሆኖ እነዚህ ጉዳዮችም ተፈቷል ተብሎ በጋራ መግለጫ መውጣቱ ነው። ቅድም ክራይሲስ ማኔጅመንት ላይ ተሳክቶላቸዋል የሚል ነገር የሚያነሳሁት እነዚህን ነገሮች ግምት ውስጥ በማስገባት ነው በእኔ በኩል። አዎ እንግዲህ እሱን መሰረት በማድረግ ስጋት ነበረ። አብረው ተቀምጠው ተወያይተው፣ እነሱ ዲሞክራሲያዊ መንገድ ነበር ባሉት መልክ ወደፊቱ ጠቅላይ ሚኒስትር አሁን የኢህአዴግ ሊቀመንበር ለመምረጥ መቻላቸው እንግዲህ ነገሮችን ያለሳለሰ ይመስላል። እና ከዛ ጋር ተያይዞ እንግዲህ ዶክተር መረራ፣ እኔ መቼም ያው ኢህአዴግ በተለያዩ ደረጃዎች የራሱ አንድነትም ልዩነትም ሊኖረው ይችላል በተለይም የኦሮሚያ አካባቢ ቀላል ያልሆነ የወጣቶች እንቅስቃሴ ነበር። ያንን የወጣቶች እንቅስቃሴ በተለመደው መንገድ ለመቆጣጠር አስቸጋሪ የሆነበት ሁኔታ ነበር። እንዲያውም በአጠቃላይ በሀገር ደረጃ ህዝቡ በተለመደበት መንገድ አልገዛም ያለበት ሁኔታ እና ኢህአዴግም ደግሞ በለመደበት መንገድ መግዛት ያልቻለበት ሁኔታ ተፈጥሮ ስለነበር ላለው ቀውስ በማዕከል ደረጃ እና ወይም በክልል ደረጃ የኢህአዴግ ማዕከላዊ አመራር እና የኦሮሚያ አመራር በተወሰነ ደረጃ አማራ አካባቢም የተወሰኑ ክፍተቶች እንዳሉ ኢህአዴግም በሰጣቸው መግለጫዎች በአካሄዳቸው ኮንፈረንሶች መቀሌ ላይ ተደርገዋል። ባህር ዳር ላይ ተደርገዋል። ጎንደር ላይ ተደርገዋል። እንዲህ አይነት ነገሮች ከውጭ ማንበብ እንደምንችለው ላለው ቀውስ አንድ መልስ ለመስጠት ኢህአዴግን ያስቸገረበት ሁኔታ ነበር። አሁን እንግዲህ ከዛ ወጥቶ የመጀመሪያ ዙር ግምገማ የሚሆኑ የአሁኑ ዙር ግምገማ የሚሆን የድሮው ጠቅላይ ሚኒስትር ወጥቶ አዲስ ጠቅላይ ሚኒስትር ለመምረጥ የቻሉበት ሁኔታ ላይ ደርሷል። ይሄ እንግዲህ ወዴት ይወስደናል? የኢትዮጵያ ሕዝቦች ኦሮሚያን ጨምሮ ይጠይቋቸው ለነበሩ ጥያቄዎች ይመልስ ይሆናል ወይ በአዲሱ ጠቅላይ ሚኒስትርም እየተመራ ኢህአዴግ ሀገሪቱና ህዝቦቿን ለመታደግ ይችላል ወይ? ህዝብ እየጠየቀ ያለውን ጉዳይ በቂ መልስ መስጠት ይችላል ወይ? ከስምምነቱ ይልቅ እኔ ብዙ የሚያስጨንቀኝ የሚያነሷቸው ጥያቄዎች ሊመለሱ ይችላሉ ወይ? ከተመለሱ በምን መንገድ ነው የሚለው ቀሪው ያልተመለሱ ጥያቄዎች ነው እኔ የበለጠ የሚያስጨንቁኝ። እንግዲህ ከዛ ጋር ተያይዞ እርስዎ እንዳነሱት በተለይም ኦሮሚያ አካባቢ ይካሄድ የነበረው እንቅስቃሴ ምናልባትም ዋናው ጥያቄ ሊሆን የሚችለው ወይም ደግሞ ከጥያቄዎቹ አንዱ ሲጠቀስ የነበረው ስልጣን ይገባናል የሚል ጥያቄ ይነሳ ነበር ተብሏል። እንግዲህ የዋሽንግተን ፖስት ጋዜጣ ትላንት ሳነብ፣ ለምሳሌ አንድ ኦሮሞ ተማሪ ምህንድስና ትምህርት ተማሪ በጣም ደስ ብሎናል ብሎ ሲናገር፣ ሰው ሌሊት ሁሉ አልተኛንም ደስ ብሎና ያደር ነው ኦሮሞ ለሊቀመንበርነት ኋላም እንግዲህ ጠቅላይ ሚኒስትርነት መመረጡ ደስ ብሎናል። እንደዛ ባይሆን ኖሮ አሁን እንቅስቃሴው ይቀጥል ነበር ሲል መናገሩ እንግዲህ እዛ ዋሽንግተን ፖስት ጋዜጣ ላይ አንብቤ ያለሁና ይሄ ነው ያለውና፣ በእርሶ አስተያየት እንግዲህ አሁን ኦሮሞ ተመርጧል እና በኦሮሚያ የሚካሄደውን እንቅስቃሴ ሊያቀዘቅዝ ይችላል የሚል ግምት አሎት ወይም እምነት አሎት? ዶክተር መረራ በአጠቃላይ እኔንም እንኳን ደስ ያለም ብሎ የሚደውሉልኝ ሰዎች እንዳሉ እኔ እማውቃለሁ ግን እጅግ በጣም ፈታኝ የሆኑ እኔ የታሪክ ፈተናዎች ናቸው የምላቸው ግን ከፊታችን አሉ። ዶክተር አብይም ፊት አሉ፣ ኢህአዴግ ፊትም አሉ። ዶክተር አብይ በተለይ የኢትዮጵያ ህዝብን የመምራቱ ጥያቄ የሚሆንበት እኔ የበለጠ ጥያቄ ኢህአዴግን ወደ ለውጥ መምራት ይችላል ወይስ አይችልም ነው። ኢህአዴግስ በራሱ ቁመት የተሰፋ የዲሞክራሲ ጥብቆ ሳይሆን በመቶ ሚሊዮን የኢትዮጵያ ህዝብ ደረጃ ሊሰፋ የሚችል ሰፊ ሸማ ወደዛ መሄድ ወደ ማስፋት ይሄዳል። ኢህአዴግስ ለመለወት ለመለወጥ ተዘጋጅተዋል ወይ የሚለውን ጥያቄ እኔ እሱ ላይ ነው በተለይም ዶክተር አቢይ ዋናው ፈተና ኢትዮጵያ ህዝብ መምራቱ ሳይሆን የኢትዮጵያ ህዝብ ሰላምና መረጋጋትን፣ ዲሞክራሲን፣ ዲሞክራሲያዊ አስተዳደርን እንደሚፈልግ ለማንም ግልጽ ነው። ግን ኢህአዴግ ራሱን ወደ ብሔራዊ መግባባትና ዲሞክራሲያዊ ስርዓት በኢትዮጵያ ውስጥ ወደ ማስፈኑ ወደ መገንባቱ መምራት ይችላል ወይ? ኢህአዴግስ ለመመራት ወደዛ ለመሄድ ዝግጁ ነው ወይ የሚለው ጥያቄ ለእኔ በጣም መሰረታዊ ነው። ዶክተር አብይ ፊት ሁለት ሶስት መሰረታዊ ጉዳዮች ተደቅነዋል። አንደኛው ለምሳሌ የፖለቲካ እስረኞች ጥያቄ አለ። የእኛ መፈታ ጥሩም ቢሆንም በሺዎች የሚገመጡ ቁጥራቸው ቀላል ያልሆነ የፖለቲካ እስረኞች አሁንም አልተፈቱ። ከዚያ አልፎ ደግሞ አዳዲስ እስረኞችም ሰሞኑን እየተፈጠሩ ነው። የተፈቱትን ተመልሶ የታሰሩበት ሁኔታ አለ። በተለይ እጅግ በጣም የሚያሳዝኑ አሁን ታዬ ዳንዳ የሚባለው ከአስር ዓመት በላይ የታሰረ ወጣት እና ዶክተር አብይን አምኖ ከሆዴት ጋር ኦሮሚያንም ሆነ ኢትዮጵያ መለወጥ ይቻላል ብሎ ስልጣን የተቀበለ ልጅ በስረ ቦረና ጉዳይ ነው ይመስለኛል ለአንድ ነገር ተናግሯል ብሎ ተመልሶ ታስሯል። ከዛ አልፎ ደግሞ አስቸኳይ ጊዜ አዋጁ መጥቷል። የሀገሪቱ ፖለቲካ ኃይሎች ጋር ወደ ድርድር ኢህአዴግን የሚያስገባ ነው ወይም የሚለው ጥያቄ አለ። እሱንስ ይመልሳል ወይ? ዶክተር አብይ ለእኔ መሬት ላይ የኢህአዴግ ፖሊሲም የአዲሱ ጠቅላይ ሚኒስትር መመረጥ ወደ መሬት በሚወረድበት ጊዜ ስራ ላይ ያለውን የአዴግ ፖሊሲ የድሮንም አዲሱንም ስራ ላይ ለማዋል በሚንቀሳቀስበት ጊዜ ብዙ ፈተናዎች የሚያጋጥሙት ይመስለኛል። በራሴ በኩል እኔ መቼም ብዙ ኦሮሞ ሕዝብም በአጠቃላይ እኔ የማውቃቸው ሰፊ የኢትዮጵያ ሕዝብ ውስጥም ብዙ ሰው አዲስ ሰው ነው እንዲቀናው የሚፈልግ ይመስለኛል። እኔም እንዲቀናው ሊፈልግ ይችላለሁ። መልካም እድል ሊመኝለት እችላለሁ። ነገር ግን ይሄ መልካም እድል በቁርጠኝነት ለመንቀሳቀስ ካልወሰነ በስተቀር መጪ ጊዜ እኔ እጅግ በጣም ፈታኝ ይሆናል የሚል ግምት አለኝ። ዶክተር መሐሪ እንግዲህ የዶክተር አብይ ለዚህ ቦታ መመረጥ እንደተባለው በአንዳንድ የህብረተሰብ ክፍሎች ደስታ ፈጥሯል። እኔም በበጎ ነው የምመለከተው። ምክንያቱም አንዱ እንደተባለው ኦሮሚያ ክልል በመምጣታቸው ምክንያት ብዙ ሰው የተደሰተ ይመስለኛል። ነገር ግን እኔ ለኦሮሚያ ክልል የተለየ ነገር የማድረግ እድል ይኖራቸዋል ብዬ አልገምትም። የአንድ የአገር መሪ የአገር አቀፍ ፓርቲ መሪ ሲሆኑ መምሰልም መሆንም ያለባቸው የኢትዮጵያ ሕዝብ አስተዳዳሪ የኢትዮጵያ ሕዝብ መሪ ነው እንጂ ለኦሮሚያ የተለየ ነገር ያደርጋሉ ከሚል እሳቤ የሚነሱ ከሆነ አንዳንድ ወገኖች ደስታቸውን የሚገልጹት የተሳሳተ ነው የሚመስለኝ። ግን ለኢትዮጵያ ጥሩ በሰሩ ቁጥር ኦሮሚያም በዛው ኢትዮጵያ ውስጥ ያለ ነው እና በዛ መንገድ ይጠቀማል ከሚል መነሻ ከሆነ ግን ትክክል ነው እና ይሄ አንደኛ፣ ኦሮሞ መሆናቸው ከዚህ በፊት በታሪክ የሚገባው ቦታ አልያዘም የሚል ቅሬታ ይነሳ ስለነበረ በተወሰነ መልኩ ይህም አይነት ቅሬታ አድረስ ሊያደርግ ይችላል ብዬ አስባለሁ። ሁለተኛ ወጣት መሆናቸው፣ ምሁር መሆናቸው በመንግስትም በተለያየ ዘርፍ በወታደር ስራም፣ በጸጥታ ስራም፣ በሲቪል ስራም ሰርተዋል። በክልልም በፌዴራል መንግስትም የአመራር ብቃት የሚሰጧቸው በመሆኑ እኔ ኢህአዴግ እሳቸውን በዚህ ደረጃ በዚህ ወቅት ካለው የሰው ኃይል ፑል ትክክለኛ ምርጫ ያደረገ ነው የሚመስለኝ። ስለዚህ ይሄ በራሱ ግብ አይሆንም። ለዚህ ቦታ እሳቸውን ማስቀመጡ ትክክል ይመስለኛል። ግን እንደተባለው የእሳቸው መመረጥ አስፈላጊ ቢሆንም በቂ አይደለም። ችግሮቹ ብዙ ናቸው። ችግሮቹ ኢህአደግ ብቻውን የሚፈታቸው አይነት አይደሉም የተለያየ የፖለቲካ ሀይሎች ጋር መነጋገር መወያየት የሚጠይቁ ናቸው እና ለዚህ የተመቸ ሁኔታ ሊፈጥሩ ይገባል። ዶክተር አብይ ብቻቸው ሳይሆን ከጓዶቻቸው ጋር ሆነው ትንሽ እንደ ኦፖርቹኒቲ የሚታየኝ ቀደም ሲል ኢህአዴግ ችግሮችን ውጫዊ የማድረግ የጸረ ሰላም ሀይሎች፣ ጸረ ህገ መንግስት ሀይሎች፣ ጸረ ህዝብ ሀይሎች የቅርብና የሩቅ ጠላቶቻችን ታሪካዊ ጠላቶቻችን የሚፈጥሩት ነው እያለ ነበር ችግሮቹን ውጫዊ መልክ ሲያስይዛቸው የነበረው። አሁን ግን ወደ ውስጡ ማየት ጀምረዋል። ውስጣችን ጸረ ዲሞክራሲ፣ በኔትወርክ የመተሳሰር የሙስና ብሎ ብዙ ችግሮች ዘርዝረዋል። ወደ ውስጡና ከውስጡ ችግሩ መጀመሩ ለዶክተር አብይ ይሄ ለሚያደርጉት እንቅስቃሴ ከውስጥ ጋሬታ የማጋጠም እድሉ ሊያንስላቸው ይችላል የሚል ተስፋ አለኝ ስለዚህ አሁን ይህን ሁኔታ ተጠቅመው አንዳንድ ለውጦች ሊያካሂዱ እድል ይኖራቸዋል የሚል ተስፋ ነው የሚታየኝ እኔ ኦፕቲሚስት በሆነ መልኩ በተስፈኛ በጨለምተኛ መንገዱ ሳይሆን በተስፈኛ መንገዱ አያዋለሁ አሁን እየተወሰደ ያለው እርምጃ አድማጮቻችን፣ ስልኩ በመሃል ተቋርጦ በተደጋጋሚ ብንደውል እናገኛቸው ስላልቻልን ከአቶ ሙልጌታ አበበ ጋር የነበረው ውይይት ሊቀጥል አልቻለም። ሆኖም ስናገኛቸው እናወያያቸዋለን። የዚህ ውይይት ሁለተኛ ክፍል በመጪው ሰኞ ይቀርባል። ተከታተሉን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የእርስ በርስ ጦርነቱን የሚያቀጣጥሉ የሀብት ምንጮችን ለማድረቅ በተያዘው ጥረት በሀገሪቱ ከነዳጅ ዘይት ጋር ግንኙነት ባላቸው ዐሥራ አምስት ኩባንያዎች ላይ የንግድ ፍቃድ ማዕቀብ ጥሏል። በአሁኑ ወቅት በደቡብ ሱዳን ለተፈጠረው ቀውስ የሀብት ምንጮቻቸው አስተዋጽኦ አድርገዋል በሚል ነው ማዕቀቡ የተጣለባቸው ይህም ማለት ማንኛውም አይነት ከዩናይትድ ስቴትስ ወደ ደቡብ ሱዳን ወይም ከደቡብ ሱዳን ወደ ዩናይትድ ስቴትስ የሚገባና የሚወጣ ቁሳቁስ በሙሉ የውጭ ንግድ ፍቃድ ያስፈልገዋል ማለት ነው ሲል ያስረዳል። የሚሽቱ የቪርሳን አንቀጽ። በዓለም ባንክ መሠረት ደቡብ ሱዳን ከነዳጅ ዘይት ሽያጩዋ ስልሳ በመቶውን ጠቅላላ ወጪዎቿን ስለሚሸፍኑ በአብዛኛው በነዳጅ ዘይት ገቢ ላይ ብቻ ከሚተማመኑ ሀገሮች አንዱ ያደርጋታል። አሁን ዩናይትድ ስቴትስ በወሰደችው እርምጃ በዚያች አዲስ አገር ላለፉት አምስት ዓመታት የዘለቀውን የእርስ በርስ ጦርነትና ያስከተለውን ሰብአዊ ቀውስ ለማብቃት ተጽዕኖውን ያጠናክራል ብላ ተስፋ ታደርጋለች። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም መጨረሻ ላይ ነጻነቷን ካወጀች አንድ ዓመት ተመንፈቅ በኋላ መሆኑ ነው። በፕሬዝደንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል የተፈጠረው የፖለቲካ ሽኩቻ ወደ እርስ በርስ ጦርነት ሊያመራ ችሏል። በቀጠለው ውጊያ ሳቢያም በብዙ ሺዎች የሚቆጠር ሕዝብ ሕይወት አልፏል፣ የሀገሪቱ ኢኮኖሚ ተንኰታኩቷል፣ የሰብአዊ መብቶች ረገጣው ረሃቡና ረሃቡ የሚያስከትለው የጤና ችግር ተንሰራፍቷል። ከጠቅላላው ሕዝብ ሲሶው ከቤት ንብረቱ ተፈናቅሏል። ከዚያም ውስጥ ሁለት ሚሊዮን የሚጠጋው ተፈናቃይ የሀገር ውስጥ ሲሆን ሌሎች ከሁለት ሚሊዮን በላይ የሚሆኑ ደግሞ ወደ ጎረቤት ሀገሮች ተሰደዋል ይልና ርዕስ አንቀጹ ሀተታውን ይቀጥላል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የነዳጅ ኩባንያዎች ላይ ማዕቀብ ከጣለባቸው ዐሥራ አምስቱ መካከል የመንግሥቱ የማዕድንና ፔትሮለም እንዲሁም የነዳጅና የናይል ፔትሮለም ይገኙበታል፣ ዳር ፔትሮለም ኩባንያ ኒያኬክና ልጆቹ የነዳጅ አከፋፋይ፣ ግሬተር ፓዮኔር ኦፐሬቲንግ ኩባንያ፣ ጁባ ፔትሮቴክ የቴክኒክ አገልግሎትና ሱድ ፔትሮለም ኦፐሬቲንግ ኩባንያ እንዲሁም ሌሎቹ በስም የተጠቀሱ ማዕቀቡ የሚመለከታቸው ከደቡብ ሱዳን የነዳጅ ዘይት ንግድ ጋር የተያያዙ ኩባንያዎች ናቸው። በስም የተዘረዘሩት ኩባንያዎች የመንግሥቱ ከፍተኛ የገቢ ምንጮች ናቸው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት እንደ ድል ሆኖ ግን መንግሥቱና ሙሰኛ ባለሥልጣናቱ ይህን ከፍተኛ የሀገሪቱን የሀብት ምንጭ ለጦር መሣሪያ መግዣና ሰላምና መረጋጋትን ለሚያደፈርሱ ምልምል ሚሊሺያዎቻቸው ክፍያ ያውሉታል እንጂ በአሁኑ ወቅት የተከሰተውን አስቸኳይ የምግብ እርዳታ ጥሪ ለማገዝ አለመሆኑ ያሳዝናል ሲሉም ባለሥልጣኑ አስረድተዋል። ካለ በኋላ የደቡብ ሱዳን መንግሥት የተሻለ መሥራት ይጠበቅበታል። ለደቡብ ሱዳን ከፍተኛውን እርዳታ የምትሰጠዋ ዩናይትድ ስቴትስ በችሮታዋ ትኮራለች። እናም የደቡብ ሱዳን መንግሥት ይህን ደግነት በተጨባጭ መንገድ ለበጎ ተግባር የሚውልበትን እርምጃ መውሰድ አለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ሄዘር ኖሬት የተናገሩትን ጠቅሶ ሀተታውን አጠቃሉ። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። आज मिला या जमिला सिंदर बटे आज मिला या जमिला आया जमिला या जमिला सिंदर बटे आज मिला है आज लिया आज जमिला कमदमा मामानी ये तई मामा कमदमा मामानी ये तई मामा ከምድማማ አላሜች ብዙ ነው ከምድማማ አሰጋኝ መውደዴ ከምድማማ እኔ ወጣረጌች ከምድማማ ልገላገልን ከምድማማ አያሳስበኝም ከምድማማ የቋንቋች ስነገር ከምድማማ የቻልኩ ትንዬ ከምድማማ

Che caino c'è, non per mamma, mama mit der geu boram mama semiti dai goin, kann mama al patio abisat. Otta kam silin attanagabie, mato mata mata Ban ko bakal አድማጮች የማጠቃለያ ዜና ሰማለሁ። ሰኞ ዕለት ቃለ መሐላ ፈጽመው የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ከተነገረው ዶክተር አብይ አህመድ ትላልቅ ፈተናዎች መካከል ሰው ብዙ የሚጠብቅባቸው የመሆኑ ጉዳይ ቀዳሚ ነው ሲሉ ሁለት የቀድሞ የኢትዮጵያ ጠቅላይ ሚኒስትሮች ተናገሩ። በዘመነ ደርግ ጠቅላይ ሚኒስትር ሆነው ለ12 ዓመታት የሰሩት ሻምበል ፍቅረሥላሴ ወግደረስና በዘመነ ኢህአደግ ምክትል ጠቅላይ ሚኒስትር የነበሩት አቶ ታምራት ላይኔ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አሁን ያለውን ፌዴራላዊ አደረጃጀትም የተሳሳተና ለጠቅላይ ሚኒስትር ስራም እንቅፋት እንደሚፈጥር ገልጸዋል። የቀድሞ ጠቅላይ ሚኒስትር የኢትዮጵያን ጠቅላይ ሚኒስትር ስራ ያከብዳል ካሏቸው ጉዳዮች መካከል ጥቂቱን ሲያነሳሱ ሀገሪቱ አለችባቸው ያሏቸውን የምጣኔ ሀብት፣ የፖለቲካ፣ ወታደራዊ ችግርና የምትገኝበትን ሀገሪቱ ማለት ነው ጂኦ ፖለቲካዊ አቀማመጥ ጠቃቅሰዋል። አቶ ታምራት ላይኔም አዲሱ መሪ ይጠበቅበታል ካሉት መካከል ጥቂቱን አንስተዋል። ፈሪሃ እግዚአብሔር ያለው እንዲሆን፣ ከኢህአዴግ ርዕዮተ ዓለምና የውስጥ ድርጅታዊ አሰራር የማይከተል ወይም ለመለወጥ የሚጥር እንዲሆን ህዝብን የሚያዳምጥና መልስ ለመስጠትም የሚተጋ እንዲሆን ሁሉንም ኢትዮጵያውያን ወገኖች አሳታፊ እንዲሆን መክረዋል። አቶ ታምራት አክለውም መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ የአስቸኳይ ጊዜ አዋጁን በአስቸኳይ ማስነሳት እንደሚጠበቅባቸው አሳስበዋል። አድማጮች የሁለቱን የቀድሞ ጠቅላይ ሚኒስትሮች ከቪኦኤ ጋር ያደረጉትን ቃለ ምልልስ በነገው ፕሮግራም የምናቀርብ መሆናችንን ከወዲሁ እንገልጣለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራሙ አቀናባሪ ንጉሥ ታምሬ ጋር በዚሁ እሰናበታለሁ። ነገ እሁድ ከሚሽ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኔ በኩል አሁን ሰላም፣ ደህና ደሩ።